በትላንትናው ዕለት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በወቅታዊ ጉዳዮች ላይ በሰጡት ጋዜጣዊ መግለጫ መንግስት አዲስ የሙስና ጉዳዮች መርማሪ መስሪያ ቤት መክፈቱን ገልጸዋል። በፌዴራል ፖሊስ ኮሚሽን የሚመራው ይህ አዲስ መስሪያ ቤትም በከባድ ሙስና የተጠረጠሩትን ግለሰቦችና ተቋማትን እንደሚመረምርም ጠቅላይ ሚኒስትሩ ጠቅሰዋል። ጠቅላይ ሚኒስትሩ የጸረ ሙስና ትግል ተቋማት ያላቸውን መስሪያ ቤት አስፈላጊነት በተመለከተ እንዲህ አብራርተዋል። እነዚህ የጸረ ሙስና ትግል ተቋማት ብለን የምንወስዳቸው በቅርቡ በተጠናከረ መንገድ ያቋቋምነው የጠቅላይ አቃቤ ሕግ አለ። ከዚህ ቀደም የነበረውን የጸረ ሙስና እና ስነምግባር ኮሚሽን አለ። እንደዚሁም ደግሞ የፖሊስ ኮሚሽናችንን ከዚህ በፊት ከነበረው ለየት አድርገን የልክ በአሜሪካኑ የኤፍቢአይ እንደሚባለው አይነት የምርመራ ቢሮ አቋቁመናል። ይሄ ምርመራ ቢሮም እንደዚሁ ተጠናክሮ በሰው ኃይልም በፋሲሊቲም ተጠናክሮ እንዲወጣ በማድረግ ለምርመራ ጥቆማዎች በሚኖሩበት ጊዜ በቂ ምርመራ ለማካሄድ የሚያስችል ሁኔታ ማመቻቸት ይገባል የሚል ነው። ሙስናን ተከታትሎ መጠቆም ለመንግስት ብቻ የሚተው አይደለም የሚሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማህበረሰቡም የመረጃ ቴክኖሎጂ ተጠቅሞ መጠቆም እንደሚችሉም ይጠቅሳሉ። ዋና ጉዳይ ግልጽነትን ማስፈን ነው ካሉ በኋላ ግልጽነት ስጎል ሙስና ይስፋፋል ሲሉም አሳስበዋል። ሰው ራሱን የማይገዛ ከሆነ እና በአመለካከቱ ራሱን የማይገራ ከሆነ ምንም ብታደርገው መስረቅ አይተውም። ስለዚህ ይሄ የአመለካከት ግንባታ በመጀመሪያ ደረጃ ሙስና የአመለካከት መሸርሸር ውጤት ነው ህዝብን ከማገልገል ይልቅ ራስን የማገልገል አስተሳሰብ ሲገንና የበላይነት ሲይዝ የሚመጣ ጉዳይ። ከዚህ አኳያ የመጀመሪያውና ትልቁ ጉዳይ በመንግስት መዋቅርም ሆነ በድርጅታችን ውስጥ ይሄን አመለካከት የመገንባት ጉዳይ ነው የሚሆነው ማለት ነው። እናም ሁሉ ሰው ንጹሕ ነው ተብሎ እንኳን ሰው ቀርቶ ሌላውም ሊመሰክር አይችልም። ስለዚህ የንጽህና ጉዳይ የሚለካው በተግባራዊ እንቅስቃሴ፣ እንደዚሁም ደግሞ ህብረተሰቡ የሚያቀርባቸውን መረጃዎች መሰረት አድርጎ በሚደረግ ትግል ነው የሚሆነውና መቼም ጊዜ ቢሆን እረፍት የማይሰጥ ትግል ይጠይቃል የሚል ማስመር የሚገባን ይሆናል ማለት ነው። ጠቅላይ ሚኒስትሩ ሙስናን ለመዋጋት መንግስታቸው ዝግጁ መሆኑን የተናገሩትን መግለጫ እንዴት ይመለከቱታል ብለን ከማህበረሰቡ አንዳንድ ሰዎችን አነጋግረን ነበር። የባህር ዳር ነዋሪ መሆናቸውን የሚናገሩት ግን ስማቸው ለጊዜ እንዳይጠቀስ የጠየቁን ግለሰብ ጠቅላይ ሚኒስትሩ ወደፊት የምሰራ ስራ ሳይሆን እስካሁን መንግስታቸው ትላልቅ ሙስናን በተመለከተ የወሰደው እርምጃና ያከናወኑ ስራ ካለ እዛ ላይ መግለጫ መስጠት ነበረባቸው ይላሉ። የተሰጠው መግለጫ ሰውን ወይም ሕዝቡ የሚያነሳውን ጥያቄ በተወሰነ መንገድ በዚህ መንገድ እናስታግሷለን የሚል ነገር ለማስታገሻ የተሰጠ ሀሳብ ነው እንጂ ነገ እውነት ተግባራዊ ይሆናል የሚል ነገር አይደለም። እንደ ፊቢአይ አይነት ነው ተቋም እናቋቁማለን ያሉ፣ ግን እንደዚያ አይነት ጥልቀት ያለው እና አሁን እኮ ማነው መርማሪው ማነው ተመርማሪው የሚለው ነገር ነው ጥያቄ። ከላይ እስከ ታች ድረስ ኦሬዲ ሁሉም በሙስና የተዘፈቀ ነው። በምንም በምንም ይኸው ሙስናው መገለጫው ብዙ ስለሆነ ማለት ስለዚህ እኔ ለወደፊቱ ምናልባት ሊያቋቁሙ ይችላሉ ለይስሙላ። ከይስሙላ የዘለለ ግን ተግባር ላይ ይውላል ብዬ አላስብም። መግለጫው ወደ ተግባር የሚለወጥ ከሆነ ጥሩ ነው የሚሉት ሌላ የኮንሶ ነዋሪ ግን ይሁን መሆኑን በጣም ይጠራጠራለሁ ይላሉ። የሙስና ምርመራው ከተጀመረ ከጠቅላይ ሚኒስትሩ መጀመር አለበት ስሉም ተናግረዋል። ይሄን ያሉበት ምክንያትንም ስጠየቁ ምክንያት ብዙ ነው አለው ለምሳሌ አሁን ከዚህ ከኛ ጥያቄ ጋር እንትን ያለው ነገር ምና ነው ምንድ እኛ ሽማግሌዎችን ከዚህ ከለፍታር ላት ናቸው። ጠቅላይ ሚኒስትሩ ግን ምንድ ያለው አንዳንድ ሽማግሌዎችን የባህል ልብስ እያስለበሱ ምናምን አዲስ አበባ ድረስ እየላኩ የህዝብን ገንዘብ እየበዘበዙ ምናምን ነው የሚሉት እና ይሄ ጥያቄ የህዝብ አይደለም፣ የጥቂት ግለሰቦች ነው እስ አንድ ዓመት ከምናምን የቆየውን ጥያቄ ማለት ነው እና እንትናቸው እኔ ጠራጥራለሁ ግን የሚያደርጉ ከሆነ እስኩስ አዲሱ መስሪያ ቤት ሙስናን ለመታገል ከአሁን ቀደም ከተቋቋመው ቤት የተሻለ ስራ ማከናወን ስለመቻል ወይም አለመቻሉ አስተያየታቸውን እንዲያጋሩንም የዶችቬሌ ፌስቡክ ድረገጽ ተከታታዮቻችን ጠይቀን ነበር። አስተያየታቸውን ከሰጡን ውስጥም ጉልቻ ብለዋወጥ ወጣ አጣፍጥም እንደሚሉት ነው መመሪያ ማውጣትና ተቋም ቢቀያየሩ ውጤት ሊሆን አይችልም። የውሸት ጋጋታ እስከመቼ ነው ስሉ የጠየቁ አሉ።